የአስር ሺህ ኢትዮጵያውያን ዜጎች የውጭ ጉዞ እገዳ መነሳቱን የኢሚግሬሽንና ዜግነት አገልግሎት አስታወቀ። ባለፉት ሰላሳ ዓመታት ከደህንነትና ከብሔራዊ ጥቅም አኳያ የውጭ ጉዞ እገዳ የተላለፈባቸው አስር ሺህ ኢትዮጵያውያን ዜጎች በዚህ ዓመት ከእገዳ ነፃ መደረጋቸውን የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት ገልጸዋል። የተቋሙ ኃላፊዎች የኢሚግሬሽን ዜግነት አገልግሎት ዓመታዊ የስራ አፈጻጸምን አስመልክቶ ዛሬ አርብ ለጋዜጠኞች በሰጡት መግለጫ በበጀት አመቱ በስፋት የተስተዋለውን ፓስፖርት የማግኘት ችግርን ለማቃለል አንድ ነጥብ አንድ ሚሊየን ፓስፖርቶችን ለማተም መቻሉንም ጨምረው ገልጸዋል። በአመቱ በኢትዮጵያ በህገ ወጥ ሰነድ ሲኖሩ ተገኝተዋል የተባሉ አስራ ስምንት ሺ የውጭ ሀገር ዜጎች ላይ ህጋዊ እርምጃ መወሰዱና ከእነሱም ውስጥ ስድስት ሺዎቹ ከሀገር እንዲባረሩ መደረጋቸውም ተገልጿል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊትና ምክትሎቻቸው ዛሬ አርብ ሐምሌ አምስት ቀን 2016 ዓ ም የተቋማቸውን ዓመታዊ የሥራ አፈጻጸም በተመለከተ ለጋዜጠኞች መግለጫ ሲሰጡ ባለፉት ዓመታት ለሀገር ያሰጋሉ፣ ብሔራዊ ጥቅምንም ይጎዳሉ ተብለው የውጭ ሀገራት ጉዞ እገዳ ተደርጎባቸው የቆዩ በሺዎች የሚቆጠሩ ዜጎች በበጀት ዓመቱ ከእግድ ነፃ መደረጋቸውን አስታውቀዋል። ከ1986 ጀምሮ በእግድ የቆዩ ግለሰቦችን እስከ 10 ሺህ የሚሆኑ ከእግድ ነፃ ማድረግ ተችሏል ማለት ነው። ከፓስፖርት አሰጣጥ ጋር በተያያዘም በቅርብ ዓመታት ዜጎች ፓስፖርት ለማግኘት እጅጉን ሲቸገሩ እንደነበርና 350 ሺህ የሚደርሱ ፓስፖርት ፈላጊዎች ተመዝግበው ሲጠባበቁ መቆይታቸውን አውስተው፣ በዚህ ዓመት ችግሩን ለማቃለል ተሰርተዋል ብለዋል። ወደ አንድ ነጥብ አምስት ሚሊዮን ቡክሌቶችን ከውጪ በማስገባት እነዚህም ደግሞ ወደ አንድ ነጥብ አንድ ሚሊዮን የሚሆኑትን በተቋሙ ፕሪንት አውት በመስራት ወደ ሰማንያ ሰባት ፐርሰንቱን ማለት ነው ለደንበኞች ወይም ለዜጎቻችን ያሰራጨንበት ሁኔታ ነው ያለው። የአገልግሎት ሰጪ ተቋሙ ምክትል ዋና ዲሬክተር አቶ ጎሳ ደምሴ በበኩላቸው ዜጎች ፓስፖርት ለማግኘት የሚያጋጥማቸውን ችግር ለመፍታት በተከናወኑት ተግባራት አሁን በሁለት ወራት ውስጥ ነባር ፓስፖርት ማደስም ሆነ አዲስ ፓስፖርት መውሰድ እንደሚቻል ጠቅሰው ሆኖም ችግሩ ሙሉ በሙሉ ተፈቷል ማለት አይቻልም ሲሉ ተናግረዋል። መቼ ነው የሚመለሰው ካላችሁ፣ ቶታል ኳሊቲ ሰርቪስ ያረጋገጠለት እሱ ግን የሚረጋገጠው በቴክኖሎጂ፣ በሰው ኃይል፣ በአሰራር፣ በተደራሽነት፣ በአጋርነት ወደ መላቅ ስንደርስ ነው የሚመለሰው ማለት ነው። ዜጎች ማሟላት የሚገባቸውን ማስረጃዎች እና ሌሎች የኢንፎርማቲቭ መረጃዎችን በወቅቱ አይቶ አክት ከማድረግ ይልቅ በፈለጉት ጊዜ የሚመጡ በመሆኑ፣ ያ ደግሞ አገልግሎቱን የምንሰጠው በስኬጁል ስለሆነ ለቅሶ ሊፈጠር ይችላል። ሶ የለቅሶ ምክንያት በርካታ እንደሆነ ነገር ግን በተቋም በኩል መስተካከል የሚገባውን የማስተካከል የማላቅ ስራ ግን በቀጣይነት የምንሰራ መሆኑን በዛ ይወሰድ ለማለት ነው። አቶ ጎሳ ደምሴ በበጀት ዓመቱ ኢትዮጵያ ውስጥ በህገወጥ ሰነድ ሲኖሩ በነበሩ የውጭ ሀገራት ዜጎችም ላይ እርምጃ መወሰዱን አመልክተዋል። ባለፉት ጊዜያት በርካታ ህገወጥ እና ተመሳስለው የተዘጋጁ ሰነዶችን በመገልገል በርካታ የውጭ ዜጎች የነበሩ በመሆኑ ጥብቅ ክትትል ቁጥጥርና የኦዲት ስራዎችን በማከናወን ከ18 ሺህ በላይ ሀሰተኛ የመኖሪያ ፈቃድ፣ ቪዛ፣ ትውልድ ኢትዮጵያና ሌሎች የጉዞና የይለፍ ሰነዶችን ሲገለገሉ የተገኙ የውጭ ዜጎች ላይ ጥብቅ እርምጃ በመውሰድ አንዳንዶችን ወደ ህጋዊ መስመር እንዲገቡ ከፊሎቹም ደግሞ ከሀገር እንዲወጡ የማድረግ ሥራ ተሰርቷል። የአገልግሎት መስሪያ ቤቱ ህጋዊ እርምጃ ወስዶባቸዋል ከተባሉት የውጭ ዜጎች መካከል ስድስት ሺዎቹ ከኢትዮጵያ እንዲባረሩ መደረጋቸውን ያስታወቁት አቶ ጎሳ የየትኞቹ ሀገራት ዜጎች እንደሆኑ ግን አልዘረዘሩም። በኢትዮጵያ ለሚኖሩ ስደተኞች ህጋዊ ሰነድ የመስጠት ሂደትና የከለላ ጥያቄዎች ምዝገባ ከሦስት ዓመት በላይ ለሆነ ጊዜ መቋረጡን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምሕፃሩ ዩኤንኤችሲአር እና የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜያት ገልጸዋል። እነዚህን ህጋዊ ሰነድ አልባ ስደተኞችና ከለላ ጥያቄዎች የኢሚግሬሽንና ዜግነት አገልግሎት ተቋሙ እንዴት እንደሚያያቸው በአሜሪካ ድምፅ ለተነሳላቸው ጥያቄ አቶ ጎሳ በሰጡት ምላሽ ተከታዩን ብለዋል። በህገ ወጥ የገቡ የውጭ ሀገር ዜጎች በስደተኝነት የመመዝገቡ የአራሬ ስራ ቢሆንም እስካልተመዘገቡ ድረስ ግን ኢሚግሬሽን ደግሞ በህገ ወጥነት የሚወስዳቸው ይሆናል ማለት ነው። የኢሚግሬሽንና ዜግነት አገልግሎት ከዚህ ቀደም የነበሩበትን ችግሮች ለመፍታት አስራ አንድ አጀንዳዎችን ያካተተ ተቋማዊ የአሰራር ማሻሻያ ማድረጉን ኃላፊዎቹ ጠቅሰው ማሻሻያው ተቋሙን ለመለወጥ ያስችላል ብለው እንደሚያምኑ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ